ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። እንደምናመሻችው የእሁድ ነሐሴ 17 2007 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። አስተናጋጆቻችሁ ቆንጂት ታዬና ሄኖክ ሰማ እግዜር ነን። በዓለም ዜናዎች ፕሮግራማችንን እንጀምራለን። ከዛም ቀሪውን ጊዜ የወጣቶች ፕሮግራም መስታወትን ይዘን አብረናችሁ እናመሻለን። በጉዲፈቻ ወዲህ ወደ አሜሪካ የሚመጡ የኢትዮጵያ ልጆች ነገር የዛሬ መስታዋት ሙሉ ትኩረት ይሆናል። ሰዎች የራሳቸው ስድስት ልጆች እና ሀበሻ ስድስት ልጆች ለአንድ አመት ዛ እያልን ኑሮ ሲከብዳቸው ልጆች መበታተን ጀመረ። እያ ለሌላ ቤተሰብ ይሰጣሉ። አስራ ስምንት የነበርኩ ዛ ይቶች ስንለያ እና እኔ ደግሞ ወጣት ጎረምሳ ስለሆንኩን የራሰ ኑሮ መሞከር ናለብን ስትነግረን ሄኖክ ስዩም ሄኖክ ሞክሼ ታዲያ የአካል ጉዳተኛ ነው። እዚህ በስቱዲዮችን መጥቶ ካጫወተን የወሰድ ነው ነው። አስራ ስምንት ዓመት እስኪሞላይን ድረስ የኢትዮጵያ ማኅበረሰብ አባላት በሲያትል ግዛትም ሆነ በሌሎች ግዛቶች እንደሚኖሩ አላውቅም ነበር። በእህቶቼ የጓደኞች አማካይነት ቢዘገይም እኔ ላገኛቸው ችያለሁ። እንደማስበው ግን የኢትዮጵያ መንግስት በጉዲፈቻ የሚሰጡትን ልጆች በቅርበት መከታተልና የባህል ልዩነቱን በመግለጽ ልጆቹን ቢረዱ የተሻለ ነበር እና አይውሽ ኢትዮጵያን ኮሚኒቲ ዋዝ ሞር ኢንቮልቭ ኢን ዘ ኪድ። ቀደም ሲል የሰማናቸው ደግሞ በዩናይትድ ስቴትስ በዚሁ በተመሳሳይ ሁኔታ የምንኖር መንግስት በህጋዊ ሰነድም የማያውቀን ብዙዎች ነን በማለት ወዲህ ወደ ዋሽንግተን የዩናይትድ ስቴትስ ኮንግረስ መጥተው አቤት ያሉ ናቸው። እነሱንም ይዘናል። እንግዲህ በጉዲፈቻ ዙሪያ አትኩረን አብረናችሁ እናመሻለን። መልካም ቆይታ እያለም ዜና እናስቀድም እንደሆነ አምሽታቸዋል። ዜናውን የማሰማው አዲሱ አበበ ነኝ። የናይጄሪያውን ጦር ኃይል አዛዥ ተጠርጣሪ የቦኮ ሐራም ነውጠኞች ከሞከሩባቸው ጥቃት ተረፉ። የመግደል ሙከራው የተደረገው አመፅ በሚካሄድባት ቦርኖ ግዛት መሆኑም ታውቋል። ታጣቂዎቹ በሌፍትናንት ጀኔራል ትኩር ቡራቱይ ኮንቮይ ላይ ትናንት ቅዳሜ ማታ ነበር በማፋና በዲኩዋ ከተሞች መካከል ሊያጠቁ የሞከሩት። የናይጄሪያ ጦር ዛሬ እሁድ እንዳስታወቀው በሙከራው ወቅት ወታደሮች የመልስ ተኩስ አካሄደው ከአጥቂዎቹ መካከል አስሩን ሲገድሉ አምስቱን ማርከዋል። ጀኔራሉ ወደ ቦርኖ ግዛት ዲኳ ከተማ ያመሩት በዚያ ለሚገኙ ወታደሮችና የውስጥ ተፈናቃዮች ንግግር ለማድረግ ነበር ተብሏል። ይህ በእንዲህ እንዳለ የተባበሩት መንግስታት ዋና ጸሐፊ ባንኪሙን ለሁለት ቀናት ጉብኝት ዛሬ እሁድ ናይጄሪያ ሄደዋል። ዋና ጸሐፊው ከናይጄሪያው ፕሬዚዳንት ሙሐሙዱ ቡሃሪ ጋር በአሸባሪነትና በሌሎች ጉዳዮች ላይ ይወያያሉ ተብሏል። በተጨማሪም ከሃይማኖትና ከንግዱ ማህበረሰብ መሪዎች እንዲሁም ለሰብአዊ መብት ከበሬታ ከሚታገሉ አካላት ጋርም ይወያያሉ። የተባበረው አረብ ኤሚሪቶች ወታደሮች በነውጠኛው የአልቃይዳ ቡድን ተጠልፎ ለ18 ወራት የመን ውስጥ ታግቶ የቆየውን እንግሊዛዊ ትናንት ቅዳሜ ባካሄዱት ወታደራዊ ኦፕሬሽን አስለቀቁ። የእንግሊዙ ውጭ ጉዳይ ሚኒስትር ፊሊፕ ሃሞድ ዛሬ እሁድ በሰጡት ጋዜጣዊ መግለጫ ነው ይህ የተረጋገጠው። እንግሊዛዊው ዜጋ በተሟላ ጤንነት ላይ መሆኑን የገለጡት ውጭ ጉዳይ ሚኒስትሩ ከብሪታንያ መንግስት ባለስልጣናት ተጨማሪ ድጋፍ እንደሚያገኝ አመልክተው ነጻ አውጪዎቹን የተባበረው አረብ ኤሚሪቶች ወታደሮችን አመስክነዋል የእንግሊዙ ውጭ ጉዳይ ሚኒስትር የዜጋውን ማንነት አልገለጹም። የአረብ ኤሚሬቶች ዜና አውታር ዋም ግን ግለሰቡ የ64 ዓመት ሰው የሆኑ ዳግላስ ሮበርት ሲምፕል ይባላሉ ሲል ዘግቧል። ብሪታንያ ኢራን ውስጥ ከአራት ዓመታት በፊት ዘግታው የነበረውን ኤምባሲዋን ዛሬ እሁድ ከፈተች። ተቃዋሚዎች ኤምባሲው ላይ ወረራ ካካሄዱ በኋላ ነበር የዛሬ አራት ዓመት የተዘጋው። የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሀሙድ ናቸው ለዚሁ ስነ ስርዓት ቴህራን በመሄድ ይፋ ያደረጉት የሁለቱን አገሮች ግንኙነት በተመለከተ። ስነ ስርዓቱን ታሪካዊ ያሉት ውጭ ጉዳይ ሚኒስትር ሃሙድ እንደ አውሮፓ አቆጣጠር ከ203 ዓ ም ወዲህ በእርሳቸው ደረጃ ኢራን የሄደ የመጀመሪያው ከፍተኛ የእንግሊዝ ባለስልጣን እርሳቸው መሆናቸው ነው። የፓኪስታን ጦር በሰጠው መግለጫ አንድ የአሸባሪዎች ቡድን ከአፍጋኒስታን ድንበር ላይ ዛሬ እሁድ በከፈተው ተኩስ አራት ወታደሮችን ገድሎ ሌሎች አራት ማቁሰሉን አስታወቀ። ጥቃቱ የደረሰው ከምስራቅ አፍጋኒስታን ጋር በሚዋሰነውና የካይቤ ነገድ በሚገኝበት የሰሜን ምዕራብ ፓኪስታን ውስጥ ነው። የፓኪስታኑ ጦር ኃይል መገናኛ አውታር እንደዘገበው ወታደሩ በወሰደው የመልሶ ማጥቃት እርምጃ ሽብርተኞቹን መደምሰስ ችሏል። ከፓኪስታን ታሊባኖች ጋር ግንኙነት ያላቸው አሸባሪ ነውጠኞች አፍጋኒስታን ውስጥ ከለላ ማግኘታቸውን በመጥቀስ ፓኪስታን ክስ ታቀርባለች። ይሁንና የአፍጋኒስታን ባለስልጣናት ለዚህ የድንበር አቅራቢያ ውዝግብ እስካሁን መልስ አልሰጡም። በመጨረሻም ኢጣሊያ ከሜዲትሬንያን ባህር የአራት ሺህ አራት መቶ ስደተኞችን ሕይወት አዳነች። የወደብ ጥበቃ ኃይሉ ዛሬ እሁድ እንዳስታወቀው የኢጣሊያ ወታደሮች ከሀያ ጀልባዎች በደረሳቸው የአንድ ቀን ጥያቄ መሠረት ነው ስደተኞቹን ከሊቢያ ወደብ ያዳኗቸው። እስካሁን በሜዲትሬንያን ባህር አድርገው ወደ ኢጣሊያ ያመሩ ተጋዦች ቁጥር ከአንድ መቶ ሺህ በላይ መሆናቸውም ተዘግቧል። በዚህ ዓመት ብቻ እንደ አውሮፓ ቁጥር በ2015 ማለት ነው። አውሮፓ ለመድረስ ጉዞ የጀመሩ ነገር ግን ያልተሳካላቸው 2300 ሰዎች ሞተዋል። ባለፈው ዓመት ደግሞ በ2914 ማለት ነው። 3279 ተጓዦች መንገድ ላይ ቀርተዋል፣ ማለትም ሞተዋል። ለሰዓቱ ያለን ዜና በዚሁ አበቃ። የዓለም ዜናዎቹን አደመጥን። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ የሚተላለፈው የእሁድ ምሽት ፕሮግራም እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምን አምሽታችኋል። ይህ በየሳምንቱ እሁድ የሚቀርበው የወጣቶች መስተዋት ፕሮግራም ነው። አስተናጋጆቻችሁ ቆንጂታይና ሄኖክ ሰማግዜር ነን። ጽዮን ግርማ ዝግጅቱን ትመራለች። በዛሬ መስታወት አሜሪካውያን ቤተሰቦች በጉዲፈቻ ፈቻ ያመጧቸው ልጆች ሁኔታ ላይ እናተኩራለን። ባጭሩ ኑሮ አልጋ ባልጋ ለመሆኑን ዛሬ የምትሰሟቸው ልጆች ታሪክ ይናገራል። በመግቢያው ላይ የሰማነው የአካል ጉዳተኛው ወጣት ሄኖክ ስዩም ቀደም ብለው ወደ ዩናይትድ ስቴትስ ኮንግረስ ዋሽንግተን መጥተው ብሶታቸውን ያሰሙ ወጣቶች ስቱዲዮአችን መጥተው ያካፈሉንን ለእናንተ እናካፍላለን። እስከ ምሽቱ አራት ሰዓት ድረስ ታዲያ አብረናችሁ እናመሻለን። መልካም ምሽት። At least I'm being honest. Feel like a failure. Cause I know that I failed you. I should have done you better. Cause you don't wanna lie. And I don't know and I know, wanna know she gets. የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አድማጮቻችን፣ መቼም ከሀገር ተለይቶ የባዕድ ሀገርን ለምዶ ከእንግድነት አልፎ ደግሞ ራስን ችሎ ለመኖር መፍጨርጨር ምን ያህል ከባድ እንደሆነ ከማንም የተሰወረ አይደለም። ወጣት ጤናማን ቢሆኑ የኑሮ ውጣ ውረድ ይፈታተናል። አንድ እግሩ በልጅነት በህመም የተቆረጠ ጆሮውም የመስማት ችግር ያለው በልጅነቱ በአሜሪካውያን ቤተሰብ በጉዲፈቻ መቶ መጥቶ ከአንድ ቤት ወደ ሌላ ቤት ሲዘዋወር ቆይቶ አስራ ስምንት አመት ሲሞላው እንግዲህ ራስህን መቻል ሊኖርብህ ነው ሲባልስ? ቀጥሎ የምትሰሙት ወጣት ስቱዲዮአችን መጥቶ ያጨዋወተንን እናሰማችሁ። ስሜ ሄኖክ ስዩም ይባላለሁ። የተወለድኩ አዲስ አበባ በመሃል ከተማ ሰሆን ስንት አመትህ ነው አሁን? አሁን እድሜ ሀያ አንድ አመት ነው። እድሜ አስራ አምስት እያለሁ ከእናት አባት ሳጣቸው ቤተሰብ ድርጅት ውስጥ አንድ ኦርፍኔጅ ውስጥ አድግ ነበር። ከእድሜ አስራ ሶስት ጀምሮ እስከ አስራ አ አስራ ስድስት ኢቶች ሁለት ኢቶች አሉን። እነሱም አብሮ ያደግን ነው። አንድ ድርጅት ውስጥ በአጋጣም ድርጅት እያለን ቤተሰብ ፎስተር ፋሚሊ አገኘና እነሱ አዳፕት ያደርጋሉ ሶስታችን ከዛ በኋላ ወደ ሚሽጋን ስተት የወዱና ለትምህርት ቤት ሲወዱ እያስተማሩ እያሉ ደግሞ ቤተሰቦች አዳፕ ያደርጉ ሌላ የራሳቸው ስድስት ልጆች ና ሀበሻ ስድስት ልጆች አድርጎ አዳፕቶ አንድ ለ አስራ ሁለት ሰሆኑ ለአንድ አመዛ እያለን ኑሮ ሲከብዳቸው ልጆች መበታተን ጀመሩ። እያንዳንዱ ልጆች ሌላ ቤተሰብ ይቀልላቸው ስሉ ለሌላ ቤተሰብ ይሰጣሉ። ከዛ እህቶቼንም ለሌላ ሚዞር አንድ ሚዞር ስቴት ውስጥ እነሱ ቤተሰብ ሲሰጡ እዛ እየ እየተማሩ ያሉ እኔ ግን በቃ እድሜ አሁን አስራ ስምንት የነበርኩ እዛ እህቶቼ ስንለያ አስራ ስምንት እና እኔ ደግሞ ወጣት ጎረምሳ ስለሆንኩ ን የራሰ ኑሮ መሞከር እናለብን ስትነግርን ግን አሁን አዲስ አዲስ ስለሆንኩ ብዙ ስለማላውቅ አንድ ሰት በቃ እነሷ ሞከረች፣ ቤተሰብ ሌላ ሚዞሮ ውስጥ የምኖር ሰው እንዲፈልግ ስት ስትሞክር አንድ ሰት ሚዞሮ አለች። እሷ ደግሞ ለማስተማር አንድ ማመም አስተምራለሁ አስራ አንደኛ ጨርስን። ከዛ ስጫዋስ የራስን ሞክር አስተምረዋለሁ አለችና ወሰደችን፣ ተቀበለችን፣ ተማርኩ እስከ አስራ አንደኛ ብዙ ነገሮችን ማስተማረችን። ከዛ በኋላ የራስን የመቻል ምናምን አይነት ነገሮችን አሳየችን። ከዛ በቃ የአንድ አመት ኑሮ ስሷ ሳበቃ ወደ ሌላ በቃ የራሰ እንድኖሪያ ቨርጂኒያ አካባቢ ቦታዎች አቅጣጫ ጽፋ ስት ስትሰጠም መቀነ ደግሞ ሞክራለሁ አልኩባትና ገንዘብ ስትሰጠም አውሮፕላን ትከጋስታልን። ከዛ በኋላ ተሳፈርኩና ዳላስ መጣለሁ። ወረትኩና ወዴት እንደሚሄድ አላቅም ነበር። ፖሊሶቹ ማንም ሰው ሲያልፍ አድራሻ የምኖር ቤት ማሳ አለባቸው። ከዛ አነ ግን ትክክለኛ ድራሽ አስራ ላ ያስኩ ፖሊስ ወደት እንደመሄድ ስራ ላወቀን በደንብ ይፈታሹ ና ግን ህጋ ወጥ ስላለንኩ ው ማለፍ እችላለሁ። ግን እነሱ በተጠራጠሩ የት እንደምኖር ወደት እንደመሄድ ስራ ላወቁ በቃ አነ ያ ሸልተር ሄዳሉ አልኳቸው ና ድራሻ ጽፎ ይሰጣሉ። ወዛ ታክስ ተሻፍሮ ወደ ቨርጂና አሌዛንድሮ አካባቢ መጣለሁ በታክሲ። አንድ ሼልተር ገባና እየ ኖርኩ ያለው ብዙ ነገሮችን በቃ ገና ብዙ ኤክስፔሪያንስ ስላላለን በቃ ሼልተር ውስጥ እኖራለሁን ስለ ትምህርት ብዙ ነገሮች አፕላይ ምናምን አፕሊኬሽን እየሞላ የሥራ ሳድርግ ምንም ልታገኝ አልቻልኩም አልቻልኩም። ከዛ እንግዲህ ከባድ መሆን አለበት። አሃ ከባድ ቢሆንና አልፎ ደግሞ ሸልተር ውስጥ ደሞ ለመ ቴምፖራሪ ስራ ሆኖ መኖር እዛ ለብዙ መቆየ ስለማልችል ያስወጣሉ። ከዛ አንድ ወጥቼ ሆምሌስ ሆንኩና ጎዳና ላይ ወጣ የጎዳና ኑሮ ለውለ መንገድ ላይ ምናምን እየዞርኩ ነበር። ከዛ በአጋጣሚ አንድ ጓደኛ ያገኘውና ከሱ ጋራ ፈረንጅ ነው ከሱ ክርስቲያን ስለሆነ ቸርች ውስጥ ጥባቅ አጋጠመና በቃ ከሱ ጋራ ምኖር ጀመርኩ እና እስካሁን ከሱ ጋራ ለስድስት ወራት እያለው ማለት ከመንግስት አንዳንድ ነገሮች ሂርንገ ናምን መሳሪያ ወይም ሕክምና እንዲያደርጉ ሞክራለሁ። እየተሳካልን ነው። አሁንም እያደረገሉን ሲሆን ግን ከመንግስትም የሚጠብቁ እነሱም ሊረዱም ብዙ ስለማይችም ፋይናንስ በጣም ስለሚከብዳቸው ብዙ ጊዜ ፕሮሰስ ለማደግ እየጠበቁ ሄኖክ እንግዲህ አስራ ስምንት አመት ሲ ሲሞላኝ ውጣና የራስን ኑሮ ብለው ወደ ውጭ ለቀቁኝ ነው ያልከው። ለአድማጮች ሄኖክ እንደ ማንኛውም የ አስራ ስምንት አመት ጎረምሳ አይደለም። ጆሮ የመስማት ችግር አለው። አንድ እግሩ በጤና እክል ምክንያት ተቆርጧል። የአካል ጉዳተኛ ነው። በዚህ ሁኔታ ነው ወደ ውጭ የተለቀቀው። ይሄ ችግር የነበረ ከልጅነት ጀምሮ የጆሮህም የእግርህም? ጆሮ መስማት በእግርም ምክንያት ነው። እግርህ ከተጎዳ በኋላ ኢንፌክሽን ሆነብኝና ስለቆይ ሐኪም ቤት ይወዱና ሐኪም ቤት ይህ በጣም አስከፊ በሽታ ኢንፌክሽን ስለሆነ ወደ አካል ለነ በሽታዎች ይመጣል ብሎ ከዛ አንድ አንትባዮቲክ ሀርድ አንትባዮቲክ ሲሰጡን ጆሮና አእምሮ አፈክት ያደርግና ጆሮንም አፈክት ያደርገው አንትባዮቲክ ምክንያት ነው። ሄኖክ እግርህን እንዴት ነው የታመምከው? መጀመሪያ በምን ምክንያት ነው እግርህ ሊቆረጥ የቻለው? እግሬ በምግብ ጥረት ብዙ ጊዜ ባለ ምግቦችን የተመጣ ምግቦች ስለማልመገብ በቃ

ከዛ በኋላ በቃ ያው አይረባም ሁሉም አካሉ ከ ከጉልበት በታች የተሰበርኩ ከ በጉልበት በታች ሲሆን ደግሞ ኢንፌክሽን ከ ከጉልበት በታች ነው። ከዛ በቃ ስለማይ ስለማይጠቅሙ ፊክስ ለማድረግ አይችሉም። ዛ ቆርጠዋል። ሄኖክ፣ እስኪ ስለ ወላጅ ቤተሰቦች፣ ስላደክበት አካባቢ ና ስላስተዳደግህ ንገረን እናቴ በሰባት አመት ከ እናት አባቴ ጋር ነው ነበር አባትኤን አጥቻለሁ። መጀመሪያ አባቴ በቲቢ ማም ምክንያት አጥቼ ደግሞ እናቴ በም ምክንያት እንደሞት አላውቅም። የአባቴ ቤት ለአጎተ ስወረስ ከዛ በኋላ አጎተ በቀን አንድ ድርጅት ማሳደግ ያስገባኝ እሱ ነበር። ከዛ አስራ እሱ ጋር ለብዙ ቆይቻ አለሁ እስከ አስራ ሁለት አስራ ሶስት ከምዛ ተምር አለው ካጎተ ጋር እያለው እስከ ሰባተኛ ተምሬ ከዛ በኋላ አስራ ሶስት ደርስ እሱ ድርጅት አስገባ። የሚኖረው አዲስ አበባ መሀል ከተማ ማለትም ጎጃም በረንዳ አካባቢ መርካቶ አካባቢ ነው። ስለ እህቶች የምትሰማው ነገር አለ? ቅድም ሁለት እህቶቼ አብረውኝ ይመተዋል ብለሃል አደለም? ከናስ ብዙ የምሰማ ነገር አለ። ብዙ ኮንታክት አናደርግም ስለያዩ ድርጅት ውስጥ ካገኟቸው ፎስተር ፋምል ከእነሱ ስነጣጠሉ ግማላዩቸው ሄኖክ መጀመሪያ እናሳድጋለን ብለው በመተው በጉዲ ፈቻ መተው ነው የወሰዱ። የሚሽጋኖቹ ቤተሰቦች የወሰዷችሁ ሶስታችሁንም፣ እንደዚሁ በዚሁ የአካል ጉዳት እያለህ ነው እንግዲህ። በስምንት አመት ከሆነ ይሄ ነገር የደረሰብህ በዚሁ ሁኔታ ነው ያመጡ አሳከሙህ። ያሳከም ጆሮ ነበር ደግሞ የወሰዱን ድርጅት ውስጥ ያለው አስራ ስምንት ከሁሉም ታላቅ ነው። ከልጆች ሁሉ ታላቅ ነው። ምክንያቱም ለእኔ ድርጅት ውስጥ ሁሉ ሁሉም ድርጅት ውስጥ ያሉ ልጆች ለእያንዳንዱ ቤተሰብ ፋሚሊ ይገናቸዋል ቸው ይሄዳሉ እየሄዱ እየሄዱ እየሰሩ ግን ለእኔ ብዙ ትቆዩ የሆነ ብዙ ስራ አልተገነልን ኢድሜ የሚያረዘ መሰት በቃ ሰት ያ አዝናለች እንደ መነም ሳል ቅስ ነበር እና አዝናልን ያው እነ ፍርሀተት ያስተምራለሁ እዚህ ከመሞቅ እዛ ከማውደቅ እዚ እንዴት አመደ ብሞክን ምናም ቢያስባ ነው። ያመ ቤቱ ምን ይመስል ነበረ? ሚሽጋን ከ ከሁለት እህቶች ጋር የመጣህበት ቤት እንዴት ነበረ? እንደ ኑሮ እንዴት ነበረ? ኑሮ ይሰራሉ። ባል ይሰራል። ሀብታም ናቸው። አስራ ሁለት ልጆች አላቸው። ሀብታም ናቸው ግን ችግሩ መፋታታቸው ነው። ይባቃ ልጆቹም ጥሩ ናቸው። ሁሉም ይማራሉ። አሁኖም ደግሞ ይማራለው። ያለ ያየን ችግር የመጣበት ዲቮርስ ምክንያት ስለሆነ እዚህ ነው። ግን ኑሮም ጥሩ ነበር። ከእናትየዋ ጋ ቆያችሁ እናንተ ሲለያዩ እነሱ አሁ እነ ኢቶችም ቆይተናል። ከዛ ሷ መንገድ ፈለገች ሌላ ቦታ ለመስጠት ከዛ ስቃናላት ቤተሰብ ሰጠች ሌሎች ኢቶችን ሌላንም ሞከራች። አንድ ሰዓት አገኘች ና ላከችን። ሶስታችሁ አንተ ና ሁለት ቶቻችሁ ሌሎች ኢትዮጵያውያን አሉ ነበሩ አሉ። እነሱ እንደ እነሱ ለምን እንደ እነሱ ኢትዮጵያ ደግሞ አልፈለጉም መሰል አላውቅም፣ ለምን እንደ ወጡ። እነሱ ቢፈልጉ ይቆዩ ነበሩ። አሁን ወደ ቨርጂኒያ ኢትዮጵያዊ ያገኛለሁ ብለህን የመጣኸው? ለምን መጣሁ ወደ ቨርጂኒያ ቨርጂኒያ መጣሁ።

ሄኖክ እንግዲህ ስለ ቨርጂኒያ ስለማቅ ወደዚህ ብመጣ ይሻለኛል ብዬ ነው የመጣሁት አልክ። እንዳልከውም የሀገርህን ሰዎች አገኘ ዛሬ እኛ ጋ ይዘውህ የመጡት አቶ ወንድሙም እንደዚሁ ባለህበት ሁኔታ ሜትሮ ጣቢያ ላይ አግኝተውህ ነው እንደ ነገራችሁን። አቶ ወንድሙ እዚህ ስቱዲዮ አሉ ከኛ ጋር። አቶ ወንድሙ እንዴት አገኙት ሄኖክን? እኔ ያገኘሁት ኪንግ ስትሪት ሜትሮ ስቴሽን አሌክሳንድሪያ ያለው ላይ የመጽሐፍ ቅዱስ ትምህርት መጽሀፎች እንሰጣለንና የይሖዋ ምስክር ነኝ በምናደርግበት ጊዜ እዚያ መጥቶ መጽሀፎች ይዞ ሄደ። ተሳስቶ ነበር። ተመልሶ መጣ። የግዕዝ ነው የሰጣችሁን ብሎ ትግርኛ ስለነበር አንዱ የወሰደው የአማርኛ ሰጠ ነው። ከዛ አወራሁት። ይህንን ለእናንተ የነገራችሁን ታሪክ ለእኔም ነገረኝ። ይህን ሲነግረኝ ልቤ ተነግቶ ነበረ መጽሐፍ ቅዱስ ለማስተማር የሚኖርበት የሚበላው፣ የሚጠጣው የሌለው ብዙ ችግር ውስጥ ያለ ሰው እንደሆነ ስለ ተሰማኝ የምችለውን ለማድረግ ሞከርኩኝ። የእናንተ አባል የሆነችው ምኒያን አገኘሁኝ፣ እና እሷም ልቧ ተነካ። በዚህ ነገር እናንተ ጋር መታ ይህን ታሪክ ነገረቻችሁ። በዚህ የተነሳ ነው እዚህም ለመምጣት የቻል መጽሐፍ ቅዱስ የሚያጽናና ነገር አለው ላበረታታውም የፈለግኩት በዛ ብቻ ነው። ምክንያቱም የሚችለው እሱን ብቻ ነው ለጊዜው የሚበላው የሚጠጣው ነገር መስጠት ይችል ነበረ፣ ግን ጊዜያዊ ነው ሁሉ ነገር ግን ተስፋ ወደፊት እንዳለ ሰዎች እግራቸው የተሰናከሉም እንደሚድኑ ብዙ ነገር መጽሐፍ ቅዱስ ይናገራልና ይህን አይነትን ሞራል ስለሰጠው መንፈሱን የነካው መስሎኝ ነበር። ምክንያቱም ፊቱ ደስ በሚያሰኝ ሁኔታ ላይ ያየሁት ያኔ ነው። ለእኔ ምኞቴ እሱ ስለነበር እሱን አደረግን። ከዛ በኋላ ግን ሪያሊቲው ይሄ ሰውዬ የለውም። ብዙ ነገሮች እርዳታ ይፈልጋል። ጆሮው ነው ከሁሉም ችግር የሆነው እና እንደ እንደውም ሂሪንግ ኤድስ ለመግዛት ሞክሬ ነበር። ለከ ሂሪንግ ኤድሱ ለሱ የሚያስፈልገው ከአራት ሺ ወር በላይ የሆነ ነው። እንደ አጋጣሚ እንደውም መንገድ ላይ ያለን የታከመበትን ሆስፒታል ሁሉ አሳየኝ። ና እዛ ሄደን ሲሄድ በአጋጣሚ ኢትዮጵያዊ ነች ሪሴፕሽን ሪሴፕሽንስቶ ነገሩን ፋይሉን ላወጣች ታክሞ ነበረ። ግን ከ አራት ሺ እስከ ሰባት ሺ ዶላር ወስ ሚያስወጣ መድኃኒት የጆሮ ማዳመጫ ነው የሚያስፈልገው አለች። ዲያር ፕሮሴሲንግ ገንዘብ ለማግኘት ያመጡት ሰዎች አለች። ያ ትልቁ ሜጀር ነገር እንደሆነ አሁን ምክንያቱም እየተጫዋጫዋን ነው የምናወራው ስለዚህ፣ ለዛ ለዛ ይረዳል። አሁን ይሄ ስፒከሩ ስለ ረዳ ጥሩ ነው ለመነጋገር። ያመጡት ሰዎች ያለችው እነ ማንን ነው እርዳታ የሚያደርጉ ለሕክምና ቦታ የወሰዱት ሰዎች እነማን ነበሩ? ለዛ አንተን ወደ ጆሮህን ያስመረመሩት ሰዎች ጆሮ ያስመረመሩ አንድ ዲ አር ስ የም በእድሜያቸው የገፉ አካል ጉዳተኞች የሆኑት የሚረዳ ድርጅት አግኝቼ ነበር። እሺ። ከዛ ዛ አፕላይ አደረግኩ ጀ ከዛ፣ እሷ ካንሶለር ነች። እሷ አፕሊካሽን ከሞላ በኋላ እንረዳለን ብዙ ሰዎችን ነምረዳው ግን ዌይት ሊስት ላይ አሁን እኔ አዲስ ስለተመዘገብኩ ዌይት ሊስት ላይ ተጠባባቂ ያረጉ። ከዛ በኋላ የ በመጠበቅ ላይ ነን። ስለዚህ ይሄንን በዌብሳይት ያሰራጩትን የእርዳታ ማሰባሰቢያ እነሱ ናቸው። ይሄ ሌላ ነው። ይሄኛው የሆነበት ምክንያት ምንድን ነው? እኔ እርዳታ እሱ እንዲያገኝ ሪሰርች ያደረግኩና ይህን ዌብሳይት አገኘሁኝ። ይህን ዌብሳይት ኢሜይል ላኩለት። ይህን ዌብሳይት ስራና ስለ ራሰ ታሪክ አድርግና የምናውቃቸውን ሰዎች እንነግራቸዋለን፣ እነሱ እርዳታ እንዲያደርጉ እንሞክራለን። ሌሎች ደግሞ ለሌሎች እየነገሩ ይሆናል ብለናል። ሀያ ዶላር አስገብቼ በዛው ተጀመረ። ሁለት መቶ አርባ ብር ደርሰዋል። ምንድን ነው ዌብሳይቱ? እና ደግሞ በምን ፈልጎ ማግኘት ይችላል? እርዳት የሚያስቡ ሰዎች ለምሳሌ ዌብሳይቱ ጊቭ ፎርዋርድ፣ ሄኖክ ስራሽ ብሎግ ከገቡ ማለትም ዌብሳይትን ያገናሉ። ዳይሬክትሊ የራሱ አደለም ይሄ ትንሽ ኮሚሽን እያገኙ የሚፈጥሩ የፈንድሬዚንግ ካምፓኒ ናቸው። የማህበረሰብን ገንዘብ ሰብስቦ ለስራም ለእርዳታ ማዋያ መንገዶች ናቸው በስፋት ጥቅም ላይ የሚውሉ ናቸው። እንግዲህ ይህን የሚሰሙ ሰዎችም ሌላ በዚህ መንገድ ቢሆን የሚልም ሀሳብ ሊያቀርቡ የሚችሉ ሊኖሩ ይችላሉን እንጠብቃለን። ሄኖክ አቶ ወንድሙን ስታገኛቸው ምን ተሰማ ሲያነጋግሩ? ይሄ የመጀመሪያ ጊዜ ሀበሻ መገናኘት ደስ ወይና አና በቃ እኔም እነሱ ጥሩ ሰዎች ስለሆኑ ክርስቲያን ስለሆኑ ክርስቲያን መቀበልን ደስ ለሚያሰን ደሞ የሚነግሩ ምክር በመቀበል ሲያበረታቱን ደስ ላሉ። እዚህ ትምህርት ቤት የገባህበት ትምህርት ቤት ላይክ ለሌሎች ልጆች ጋር ኖርማል ልጆች የሚገቡበት ትምህርት ቤት ነው ወይስ ዲስኤብልድ የሆኑ ተማሪዎች ጋር ነው አብረው የተማርከው የነበረው? ከኖርማሎች ከሁሉም ከሚሰሙ ጋራ ነበር። ስለዚህ አልከበደህም ከነሱ ጋር አብሮ? ትምህርቱ ትንሽ ይከብዳል። እኔ ሂሪንግ ኤይድ በመጠቀም የተለያዩ ስፔሻል መሳሪያዎችን በመጠቀም ይማራሉ። በደንብ ይሰማል። ፈተና ማልፋለሁ። ጥሩ ነው። ጐበዝ ተማሪ እንደሆን ታስታውቃለህ። ግን ማሽኑ ተሰበረ ተሰ እንግዲህ ማንም ይሄን የሚሰማ ዚህ የሚያለኑ ሰዎች ሁላችንም ራስን መቻል ከባድ ነገር ነው። ሀያ አንድ ዓመት ሆኖ ኋላ አሁን በራስህ ህይወትህን ለመግፋት ወጥተህ ወደዚህ አገር ለቀህ ነው ያለው፣ ምን ያህል ከባድ ነው። ማንም ሰው ወደ ዩናይትድ ስቴትስ እንኳ አዲስ ትምህርት ይዞ ሙሉ ጤና ይዞ ወደዚህ ሀገር በሚመጣ ጊዜ ምን ያህል ፈታኝ እንደሆነ ሰዎች መረዳት ይችላሉ። እና እንደው ላንተ ራስን መቻል ከቤት መውጣት ከአካል ጉዳት ጋር ያለውን ሁኔታ ግለጽልን እስቲ።

ከህቶች ጋር ምን ተስፋለ? ምን ማድረግ ትፈልጋለህ በህይወትህ? ወደፊት ወደፊት ተምሬ ጨርስና ከተማርኩ የትምህርት ዕድል ካገኘው ስራ ካገኘ ሀገር ህጅ ሀገር ተመልሼ መስራት ማስተማር። ምንድን ነው መማር የምትፈልገው ሄኖክ? እኔ እኔ ኮምፒውተር ሳይንስ፣ ኮምፒውተር ፕሮግራሚንግ። አሁን ሌላ ደግሞ ደግሞ ሳይን ተምሬ ሳይን ላንጉጅ ከዚህ ተምሬ እዛም ሀገር ህጅ መስማት ማስተማር ማስተማሩ የዩናይትድ ስቴትስ መንግስት እንደዚህ የአካል ጉዳተኛ ለሆኑ ወጣቶች በተለይ ደግሞ ራሳቸውን ለመቻል በሚያደርጉበት እርዳታ የሚሰጥበት ወይ ደግሞ የማህበረሰብ ሰራተኞችን የሚያሰማራበት ይህንን ሁኔታዎች ተመልክታችሁ ከሆነ አቶ ወንድም? በእኔ በኩል እንዲህ አይነት ነገር ሲያጋጠመኝ የመጀመሪያ ጊዜ ነው። ሁልጊዜ እርዳታ በሚያስፈልገኝም እንኳን ሰአት እርዳታ የጠየኩበት ጊዜ ነው። ችግር ስለነበረ ራሴን ም ለምንም ታገዚ አንድ ነገር ለማድረግ ሞክራለሁ። ብዙ አመት ብኖርም ግን በሱ በኩል ይህንን ነው አንጎሌ ላይ የመጣው፣ ይህን ዌብሳይት መስራት ነው። ይህን ዌብሳይት ልኮ እማቃቸውን ሰዎች ሁሉ መንገር እነዚያ ም ደግሞ ሌሎቻቸው እንዲነግሩና ጊቭ ፎርወርድ ስላሽ ሄኖክ የሚለውን ለሰዎች ማስተዋወቅና ትንሽ ገንዘብ አግኝቶ ራሱን ማስተካከል የሚችልበት የጀመራቸው ሶሻል ሰርቪሶች ምኖች ራሱ ጎበዝ ነው፣ ይሞክራል። ሙከራው ግን እዚህ ደርሶለታል። ይሄ ራሱ የኢትዮጵያ ሕዝብ መስማቱ ይሄ ትልቅ ነገር ነው። በጣም ነው የምናመሰግነው። እንግዲህ ሁላችሁም እዚህ ስለመጣችሁ፣ ሄኖክ ለብዙ ሰዎች ብርታት ነው የምትሆነው። አሁን አንተ ያለህበትንም ሁኔታ ደግሞ አልፈ የኮምፒውተር ኢንጂኒየር ሆነ እዚህ መስታወት ዝግጅት ላይ መጥተህ ደግሞ ስኬትህን ታካፍለናለህ። ግን ብዙ ፈተና እንዳለብህ ነግረህናል። ወደፊትም እንደሚጠብቅህ አንተም ታውቀዋለህ፣ እኛም እናውቀዋለን። በሁሉም ማገዝ የሚፈልጉ ሰዎች ካሉ ደግሞ በድረ ገጹ ገብተው አንተን ህልምህን እንድታሳካ ትምህርት ቤት እንድትሄድ ኑሮህ እንዲቃና ማድረግ የሚችሉትን የሚያደርጉበትን አምድ ዘርግታችኋል። እናመሰግናለን። ስለመጣችሁ እናመሰግናለን።

وينه وينه فتصدموا صوت وينه فتنفعوا وينه وينه وينه وينه وينه وينه

You get kannst fragen ist es የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድ ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በዛሬው ዝግጅታችን የምናተኩረው እንግዲህ በጉዲፈቻ ነው ብለናል አስቀድመን። እንግዲህ ከኢትዮጵያ በጉድፈቻ ቤተሰብ ወደ ዩናይትድ ስቴትስ የሚመጡ ህጻናት የሚገጥሟቸው ፈተናዎች በርካታዎች ናቸው። በአንጻሩ ደግሞ በፍቅር አድገው ለትልቅ ደረጃ የደረሱ ብዙ እጅግ ብዙ አሉ። ታዲያ እነዚህ ህጻናት በአዲስ ሀገር በአዲስ ባህልና ቋንቋ ፈተናውን ለማለፍ የሚያደርጉት ጥረት ወይ ያበረታታቸዋል፣ አንዳንዴ ደግሞ ስሜታቸውንና ኑሯቸውን ይሰብራል። ቀጥሎ የምንሰማቸው እንግዶች በጉዲፈቻ ያደጉና በማደግ ላይ ያሉ ኢትዮጵያውያን ናቸው። ታዋቂው አሜሪካዊ ጋዜጠኛ ዳን ራዘር በጉዲፈቻ ወደ ዩናይትድ ስቴትስ የሚመጡ ህጻናት የሚገጥሟቸውን ፈተናዎች አን አንዋንተድ ኢን አሜሪካ በሚል ተከታታይ ጥናታዊ ዘገባ ለዓለም አስደምጧል፣ አሳይቷል። በዚህ ዘገባ ከቀረቡ በርካታ ኢትዮጵያውያን መካከል ጥቂቶቹን ነው በዚህ በስቱዲዮ የያዝናቸው ናቸው። በዩናይትድ ስቴትስ ኮንግረስ ለውጥ ይመጣ ዘንድ፣ ህግ ያልፍ ዘንድ ለመወትወት በዚህ ወደ ዋሽንግተን ዲሲ በመጡበት ወቅት ያነጋገርናቸው ነው፣ ቀጥሎ ይቀርባል። ለምን ትቀር ያለሽ ልቤያንችን ተርቦና ወይን I'm Adi Steinaf. I'm against disruption. I came to America 2008. I lived with my first family at Columbus, Ohio. Adi Steinaf, I'm from the house. I'm from ወደ አሜሪካ የመጣሁት በ ሁለት ሺ ዓመተ ምህረት ነው። ከወላጅ ቤተሰቦቼ ቤት ማለትም የ ጉዲ ፈቻ ኃላፊነታቸውን ካል ተወጡት ቤተሰቦቼ ጋር በኮሎምበስ ኦሀዮ ኖር ነበር። አሁን የምኖረው ከአዲሶቹ ከአዲሶቹ የ ጉዲ ፈቻ ቤተሰቦቼ ጋር በዊስከንሰን ነው። ለምን ትገር ያለሽ ልቤ ያንችን ተርቦን አይኔ የናፈቀሽ የፈረሱን ዶክነ አየቁት፣ የፈረሱን ዶክነ አየቁት፣ ኮቴውን ሰማሁት፣ ሰማሁት። ለካስ ይዞሽ ሄዱ፣ አለወይኔ እንደፈራሁት። ስሜ በላይነሽ እባላለሁ። የመጣሁት Uh 2000 line out of Ethiopia. Seattle, Washington in Orkut. Some mentality na barresimat anna. Uh my name is Samuel Hain. Uh, I live in Washington, Seattle. I came in 2007 uh with me and my brother, um adopted brother. So me, Samuel Haine Bala yemnoro be Washington Seattle now. ከኢትዮጵያ የመጣሁት በ1999 ዓ ም ከአንድ ሌላ የጉዲፈቻ ወንድሜ ጋ ነው። ሞሪን ፍላትሊ ይባላለሁ። የፖለቲካ አማካሪ ነኝ። በተለይም በልጆች ደህንነትና ጉዲፈቻ ጉዳይ ላይ ስለሚደርሰው ጥቃትና ለልጆች የተሻለ ቤተሰብ በመፈለግ ዙሪያ በሀገር ውስጥና ከሀገር ውጭ እሰራለሁ። They gave me away to someone else. When I came to America I was eleven and the house um, the house really in the beginning the house was very welcoming and full of love. ወደ አሜሪካ ስመጣ አስራ አንድ አመቴ ነበር። መጀመሪያ ስመጣ በጥሩ የቤተሰብ ፍቅር ነበር የተቀበሉኝ። ከተወሰኑ ወራቶች በኋላ ግን ሁሉም ነገር እየተቀየረ መጣ። እንደ እናቴ የነበረችው አብረን መኖር በጀመርንበት ሰሞን ለሁሉም በቤቱ ለሚኖሩ ልጆች የነበራት ፍቅር እኩል ነበር። ጊዜ በቆየ ቁጥር ግን ያንን ፍቅር ለማሳየት አልቻለችም። በፍጹም የተለየች ሰው ሆነች። ፍ ሳ ሶምግ ሽ ዶንት ላይክ ለምሳሌ እሷን የማያስደስት ንግግር ሳላስበው እንኳን ከተናገርኩ ትደበድበኝ ነበር። ከእሱም ባለፈ የትም እንዳልሄድ ለቅጣት ቤት ውስጥ ለወራቶች ታስቀምጠኝ ነበር። experience የእኔ ኑሮም እንደ አዲ አይነት ነው። የመጀመሪያዎቹ ጥቂት ወራት ጥሩ ነበሩ። እኔም ተስፋ ነበረኝ። አሜሪካ እንደተነገረን ሁሉ የመልካም ነገሮች መገኛ፣ ብዙ አዳዲስ ነገሮችም አየን በእውነቱ። ከዚያ ነገሮች ቀስ በቀስ መለወጥ ጀመሩ። ወደ ሀገራቸው ካመጡም በኋላ እውነተኛ ማንነታቸውን ማውጣት ጀመሩ። ይደበድቡን ጀመር። ላላደረግኩት ነገር ሁሉ በጥፋተኝነት ይጠረጥሩኝ ጀመር። ሰርቀሃል፣ እንዲህ አርገሃል፣ እንደዚህ አድርገሃል ይሉኝ ነበር። መጨነቅ ጀመርኩ። ፈጽሞ አልተመቸኝም ነበር። በቃ በትምህርቴ ላይ ለማተኮር ወስኜ ሀሳቤን እዛ ላይ አደረግኩ። አሳዳጊ እናቴ መምህር ናት እና ያው ከትምህርት ቤት ስመጣ ድብደባና በደሉ ይቀጥል ነበር። በጣም አስቸጋሪ ነበር። ያው የምንበላውን አስቤዛ ቢሸምቱም እርስ በርስ እየተሸነጋገልን ነበር የምንኖረው። የወላጅነት ኃላፊነታቸውንም አይወጡም። ወይ ስራ ይሄዳሉ ወይ ደግሞ ክፍላቸውን ዘግተው ይቀመጣሉ። ኑሯችን የሚመስለው በአንድ አነስ ያለ የመጠለያ ስፍራ የምንኖር እንጂ እንደ ቤተሰብ እንኳ አልነበረም። የመጣሁት yeah, uh, 2002 ላይ ነው ከኢትዮጵያ። ሲያት ዋሽንግተን ነው የኖርኩት። ስምንት አመት የነበረ ስመጣ ና ተወንድሜ ና ተህቴ ጋን የመጣሁት እኔ ገና ስመጣ ኢትዮጵያ ተድርጅት አስራ ሁለት ልጆች ነበሩ። ዛ ገና ስንመጣ ሎክድ ፈን ደስ የሚል ፋሚሊ ምናምን ና ግን ስትኖሩ ምናምን ሁሉ ነገር እየተለወጠ ምናምን ይመጣል እና ብዙ ታለች መምታት ሲባል እስፔንኪን ሳይሆን እኔን በብዛ አልጋ ላይ ታደረግኝና እንዳልተነፍስ ታደረግና እንትን ታስቀምጥብኝ ነበር። ፔሎ ና በጣም ትጎዳኝ ነበረ። ወንድሜ አበበ አበበ ብላቸው ነው አበበ ሄን ነው እና ባላረገው ነገር ትክክል ምን ሲዛው አሁን ሜዳ ላይ ነው የሚያድረው። ና እህቴ እንደ እናቴ ነበር ማያት። እኔ እናትና አባቴን አላቃቸውም። ሁለት እያለሁ ነበር ነው የሞቱት። ና እህቴ እንደ እናቴ ነበር ማያትን እህቴና ወንድሞቼን ሌላ ሰው እነሱ ናቸው እናትና አባቴን ተነሱ አሳልፌ ተነነጮች ማለቴ እና ለእኔ በጣም ወንድሞቼን ነው የምሰማው። እህቴና ወንድሞቼን እነሱ ናቸው ያሳደጉኝ። ና እሷን እንደ እናቴ ስላላየዋት ከ አላቃትም። ነጭ ነች። ነጭ ስለሆነች ብቻ ሳይሆን ብዙ ነገር አለ እና ሁላችን ሁላችንም አንድ ላይ መሆን አለብን። ተቴና ተ ወንድሜ መለያየት አልፈልግም እና እነሱ ባይኖሩኝ ምን እንደማደርግ አላውቅም። በዚህ ገና በማለዳ ገና በጠዋቱ ገና በ ኢትዮጵያ ኮሚኒቲ በብዛት ያውቃሉ። የኢትዮጵያ ኮሚኒቲ ምናምን ሰምተውታል፣ አይተውታል። ግን ለኢትዮጵያ ሕዝብ ብቻ እንደ አይደለም እኛ ይሄን እንሰራ ሁሉም እንዲያውቁ አዌር እንዲያደርጉ ስለ ኢትዮጵያ ብቻ ሳይሆን ስለ ሌሎችም ለሌሎች አገርም አገርም እዳት እንደሚደረጉ ና እኛ አሻንጉሊት አይደለንም። ዶን እንተና ላይ ያወጡ ምናምን ይሸጥ ለእነሱ ቢዝነስ ነገር ነው። እኛ እና ስለ ልጆቹ ምንም ጉዳይ እንትን የላቸውም። ዴይ ዶን ኬር ፎር ልጆቹም ና እኔ አሁን እንትን የአሜሪካን ስደተኛ ሊሆን የኢትዮጵያ ስደተኛ ሊሆን አላውቅም። ከዚህ ስንመጣ ፔፐራችንን ኢትዮጵያ አልጨረሰችውም ና እዚህ አሁን ኤቲን ስንሆን ስታባረን ና አሁን እኔ ሁለት ጊዜ ሄጄ አይ ትራይ ቱ ጌት ማይ ፔፐር ከኢሚግራንት ሶስት ዴይ ድናይ ሚ እንድና ያረጉኝ ከዛ ያቁም እንደሆንኩኝ ምናምን እንደ እንደመጣውኝ እና እኔ ስነግራቸው አዳፕተደውኝ ነው ምናምን የመጣሁት ምናምን ስላቸው ለምን አዳፕተች ቤተሰቦቻቸው ቤተሰቦቻችን ይዘሽ ነ ይሉኛል። እኔ ደግሞ አይዶንት ሀብ ቤተሰቦቼ አይ ሀብ ሪስትሬን ኦርደር ገንሰም ተነሱ ጋር አልኖርም እና እንትን አስራ እንትን ስክስቲን እያለውኝ ኮርት ነው ያስ ተዛ ተንትን ያባረረኝ ተ ተዛ ተቤት አወጣኝ። ለምን ከሰዎች ነው ቤተሰቦች ከሰሱሽ? ኖ ከሰኝ ሳይሆን ቢዩዘቭ ይንጥንት ነበር ና እኔ አልተስማማንም። እና ያ ፋስተር ኬር ከተቱኝ። ለትንሽ ጊዜ ለፋስተር ቤት ውስጥ ገብቼ ነበረ ና ተዛ ተቤት ሮጥ ነበረ ና ሆምልስ ሰልተ ከተቱኝ እና መጨረሻ ላይ ኮርቴጄ እኔ ተህቴ ጋ መኖር ነው የምፈልገው። እህቴ የደም እህት ነች ና ኮርቱ ለህት ተህቴ ጋ መኖር ትችላለ ምናምን ብሎ መኖር እንደ እናቴ ትምህርት ሽን ጨርሰሻል። አሁን ምንድን ነው የምትሰሪው? ስራ እየፈለግኩኝ ነው። እና አይዱ ቤቢስቲ እናደርጋለሁ በብዛት ሲያትል አካባቢ። ሲያትል ውስጥ። ወንድምሽ አሁንም ውጭ ነው ያለው? ውስጥ አሁን ውጭ ነው ያለው። አዎ። በሱ የሆነው በዶክመንታሪው እንደ ተመለከት ነው እንግዲህ። እድሜው ገና አስራ ስምንት አመት ሳይሆነው እድሜውን ጨምረው ክስ ከሰውት ክሱንም በአግባቡ ሳይረዳና ጠበቃ ሳያገኝ በዛ የተነሳ እስር ቤት እንዲታሰር አድርገው ከዛ ከእስር ቤት በወጣ ጊዜ እዚህ ሀገር ደግሞ ታስሮ የወጣ ሰው ስራ ማግኘት ከባድ ነው። ከቤትም አባረሩት። አይደለም ሌሎች ልጆች አሉ፣ እነዛ የእነዛ ቤተሰቦች ጋር። አዎ፣ ዘጠኝ ልጆች እዛ ቢኖሩ ነው። አሁን የቀሩ ቤት ውስጥ አሉ። ትንንሾች ናቸው። ትናንሾች ናቸው። አንዷ የትንሹ ሻሚ የእህቱ ነች፣ የደመ እህቱ ና ለእሷ እሷን እንድ ሂዋን እንትን ማዋራት ምናምን ይፈልጋል። እና ሴትየዋ፣ ልጆቹ ተወጣን በኋላ ሌሎች ቤት ያሉትን እንድናዋራ ኦር እንድናያቸው አትፈቅድልንም። እህቱንም እንድታይ አትፈቅድለትም ለሳሚ አላያትም። ለስድስት ለስድስት አመት ምናምን That shouldn't be happening again. Okay? <laughs> Maureen Flatley. I'm a political consultant that specializes in child welfare and adoption. Maureen and Flatley Palalo. የፖለቲካ አማካሪ ነኝ በተለይም በልጆች ደህንነትና ጉድ ይፈቻ ጉዳይ ላይ ለልጆች የተሻለ ቤተሰብ በመፈለግ ዙሪያ በሀገር ውስጥና ከሀገር ውጭ ይሰራለሁ። ዩስ ኮንግረስ ሀዝ ቱ ሰም ኤክስተንት ፊክስ ት ፕሮብለም ኦፍ ሲቲዝንሽፕ ፎር አዳፕትድ ኪድስ በት ዊ ሀቭ ሰም ቴክኒካል ኢሹዝ ዘት ኒድ ቱ ቢ አድረስ። የዩናይትድ ስቴትስ ኮንግረስ የጉዲፈቻ ልጆችን ዜግነት አስመልክቶ የህግ ማሻሻያ ሊያደርግ ይገባዋል። በዚህ ረገድ የተወሰኑ የቴክኒክ ክፍተቶች ይታያሉ። ሌላኛው ጉዳይ ደግሞ ቋንቋ ነው። ለምሳሌ ሕጻናት ወደ አሜሪካ ሲመጡ የጉዲፈቻ ቤተሰቦቻቸው ስማቸውን ይቀይሩና በእንግሊዝኛ ያነጋግሯቸዋል። ህጻናቱ ግራ ይጋባሉ፣ ቋንቋውን ስለማይረዱ ቢነግሯቸውም አይሰሙ። አዳዲሶቹ እናትና አባቶች ደግሞ በሁኔታው በእጅጉ መበሳጨት ይጀምራሉ። ለኮንግረስ ያቀረብ ነው አንድ ምክር፣ የማህበረሰብ ሰራተኞች በጉዲፈቻ የሚያድጉ ህጻናት ወዳሉበት ቤት ሲሄዱ የህጻናቱን ቋንቋ የሚናገር ሰው አብሯቸው ሊኖር ይገባል። When you're in Ethiopia and see that, you're thinking, oh, you know, when you finally come here, you're like, oh, I'm a citizen, you know? You're like, I'm finally done. But when you get here and you don't ask your parents about, you know, the paperwork and all that, and um, later on, and when you turn 18, you find out, you know, you don't have paperwork, you're not legalized. እዚህ ሁላችንም በጉዲፈቻ ስን መጣ ስንመጣ የአሜሪካ ዜጋ ነን ወይም ደግሞ የመኖሪያ ፈቃዱ አልቋል ብለን እናስብ ነበር። ቤተሰቦቻችንን ለረጅም ጊዜ ምንም አልጠየቅናቸውም። በተቃራኒው 18 ዓመት ሲሞላን የአሜሪካ ዜጋ መሆናችንን ወይም አለመሆናችንን በዚህ በአሜሪካ በህጋዊ መንገድ ለመኖር የሚያስችለን ወረቀት በምንጠይቅበት ወቅት ወረቀቱ ጠፋብን ወይም ሌላ ሰበብ ይሰጡናል። በዚያ ጊዜ ጠበቃ መያዝ እንዳለብን ወይም ለጠበቃው የሚከፈለው ገንዘብ የሚመለከተው የህግ አካልስ ማን ነው እያልን ማሰብና መጨነቅ እንጀምራለን። ስራ ለመጀመርም ሆነ ወደ ኢትዮጵያ ተመልሰን ቤተሰቦቻችንን ለማየት ፓስፖርትና ህጋዊ የመኖሪያ ፈቃድ አስፈላጊ ነው። እኛ ግን ምንም አይነት ህጋዊ ወረቀት የለንም። ስንመጣ ከምንናገረው ቋንቋ ጀምሮ የሚረዳን ለምሳሌ እንደ ኢትዮጵያ ማህበረሰብ የማንኛውም ሀገር ቢሆን ስለ አሜሪካ ህይወት በግልጽ የሚነግሩን አማካሪዎች ያስፈልጉን ነበር። ከአንድ ባህል ወደ ሌላ ባህል መሸጋገር ቀላል ነገር አይደለም። I work on all kinds of cases involving this scenario and so different countries that become involved for various reasons. And I have to say that in my experience the Ethiopian community in the United States has really started to step up for these kids. They have embraced them. I told these children በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን እነዚህ ልጆችን ለማገዝና ሁኔታቸውን ለመረዳት እየጣሩ ነው። በጉዲፈቻ ለመጡት ህጻናት የምነግራቸው በርካታ ሺህ በርካታ ሚሊየን የክርስትና እናትና አባቶች እንዳላቸው ነው። አስራ ስምንት ዓመት እስኪሞላይን ድረስ የኢትዮጵያ ማኅበረሰብ አባላት በሲያትል ግዛትም ሆነ በሌሎች ግዛቶች እንደሚኖሩ አላውቅም ነበር። በእህቶች የጓደኞች አማካይነት ቢዘገይም፣ እኔ ላገኛቸው ችያለሁ። እንደማስበው ግን የኢትዮጵያ መንግስት በጉዲፈቻ የሚሰጡትን ልጆች በቅርበት መከታተልና የባህል ልዩነቱን በመግለጽ ልጆቹን ቢረዱ የተሻለ ነበር። And uh, I wish Ethiopian community was more involved in the kids. And any, in, in Ethiopia, Sloan, they don't really, are not interested. They're more interested in government. They, at least the one I got from. Mm -hmm. Politica yana Politica yana. And they're not interested in knowing stuff like this. Mm -hmm. Mm -hmm. የሰው ልጅ ነን ነው ላይክ እናትና አባታችንንም ባናውቅም ልጃችሁን ትሪት እንደምታደርጉት እንደነሱ ቢሰማቸው ላይክ ነው አንቺ በሕይወትሽ ምን መስራት ትፈልጊያለሽ ካሁን ወዲያ እኔታ ልጆች ከመስራት ደስ ይለኛል ላይክ ስፔሻሊ ልጆች አንትን ላይክ እንደ እኔ አይነቶች ላይክ ቤተሰብ የሌላቸው ኦርፍን የሆኑት ልጆች ምናምን ከዚ እንግባባለን ከዚ አይበንጥሮት ያለፍሽበት ያለፍኩት ስለሆነ ያው እና አውቃለሁ እንዴት ላይክ እማትፈለጊ ነገር እሱ ላይ መስራት ትፈልጋለሽ። በጣም ነው የምናመሰግነው በላይ ነሽ ከምንም በላይ ለጥንካሬሽ። አስቀድሜም አስቀድመንም ስንለው የነበረው እሱን ነው ለነ ሳሙኤልም እና ለነ ኤዲም በጣም ጠንካራ ልጆች ናችሁ። ለብዙ ወጣቶች ይህንን ለሚሰሙ ደግሞ እንደ አርአያነት ሮል ሞዴል የምትሆኑ ልጆች ናቸው። በጣም እዚህ ስለመጣሽ ስላነጋገርሽን፣ ታሪክሽን ስላጋራሽን እናመሰግናለን። በጣም ተንክ ዩ ጋይስ D'où il vient, enfin je saurai où je vais. Maman dit que lorsqu'on cherche bien, on finit toujours par trouver. Elle dit qu'il n'est jamais très loin, qu'il part très souvent travailler. Maman dit travailler c'est bien, bien mieux qu'être mal accompagné. Pas vrai, où est ton papa Dis-moi où est ton papa Sans même devoir lui parler, il sait ce qui ne va pas. Ah, sacré papa, dis-moi où es-tu caché, ça doit. Faire au moins mille fois que j'ai compté mes doigts, hey. Où On y croit ou pas, il y aura bien un jour où on n'y croira plus Un jour ou l'autre, on sera tous papa Et d'un jour à l'autre, on aura disparu Serons-nous détestables Serons-nous admirables Des géniteurs ou des génies nous qui donne naissance aux irresponsables, hein? Dites-nous qui, tiens, tout le monde sait comment on fait des bébés, mais personne sait comment on fait des papas. Monsieur, je sais tout, on aurait hérité, c'est ça, faut le sucer de son pouce ou quoi? Dites-nous où c'est caché, et ça doit faire au moins mille fois qu'on a bouffé nos doigts. Hey où t'es, papa, où t'es? Où t'es, papa, où t'es? Où t'es, papa, où t'es? Papa, dis-moi où est ton papa, sans même devoir lui parler, il sait ce qui ne va pas. Ah, oh, sacré papa, dis-moi où es-tu caché, ça doit faire au moins mille fois que j'ai compté mes doigts. Et... Où est ton papa, dis-moi où est ton papa, sans même devoir lui parler, il sait ce qui ne va pas. አድማጮች በዚህ ዘገባ እንደተረዳነው ከሆነ በርካታ ኢትዮጵያውያንና የሌሎች ሀገር ሕጻናት በጉዲፈቻ ይመጡና ከቤተሰቦቻቸው ጋር ችግር ሲፈጠር ለሌሎች ሰዎች አሳልፈው ይሰጣሉ። አንዳንድ ጊዜ በኢንተርኔት ልጅ የሚፈልግ የሚል ማስታወቂያም ሲወጣ ይታያል። የጉዲፈቻ ቤተሰቡ ጋር ችግር ሲፈጠር ሕጻናቱን የሚከላከሉ የፌዴራል ሕጎችና የክፍለ ሀገር ህጎች ጠንካራና በአግባቡ የታሰበባቸውም አይደሉም። የዩናይትድ ስቴትስ ኮንግረስ በዚህ ዙሪያ ረቂቅ ህግ አቅርቧል። የምስክሮችን ቃልም በማድመጥ ላይ ነው። የማጠቃለያ ዜና እናሰማለን። የናይጄሪያው ጦር ኃይል አዛዥ ተጠርጣሪ የቦኮ ሀራም ነውጠኞች ቦርኖ ግዛት ላይ ከሞከሩባቸው ጥቃት መትረፋቸው ገለጡ። ታጣቂዎቹ በሌትናንት ጀኔራል ቱኩር ቡራታይ ኮንቮይ ላይ ትናንት ቅዳሜ ማታ ነበር በማፋና ዲክዋ ከተሞች መካከል ሊያጠቁ የሞከሩት። በሌላ በኩል ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ለሁለት ቀናት ጉብኝት ወደ ናይጄሪያ አምርተዋል። የተባበረው አረብ ኤሚሬቶች ወታደሮች በነውጠኛው የአልቃኢዳ ቡድን ተጠልፎ ለ18 ወራት የመን ውስጥ ታግቶ የቆየውን እንግሊዛዊ ትናንት ቅዳሜ ባካሄዱት ወታደራዊ ኦፕሬሽን ማስለቀቃቸው ተገለጠ። ብሪታንያ ኢራን ውስጥ ከአራት ዓመታት በፊት ዘግታው የነበረውን ኤምባሲዋን ዛሬ እሁድ ከፍታለች። የብሪታንያ ውጭ ጉዳይ ሚኒስትር ፊሊፕ ሐሙድ ናቸው ለዚሁ ስነ ሥርዓት ቴህራን የሄዱት። የፓኪስታን ጦር በሰጠው መግለጫ አንድ የአሸባሪዎች ቡድን ከአፍጋኒስታን ድንበር ላይ ዛሬ እሁድ በከፈተው ተኩስ አራት ወታደሮችን ገድለው ሌሎች አራት አቆሰለ። ዜናው አበቃ። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 25 ሜትር ባንዶች ከዚህ ከዋሽንግተን ዲሲ የሚያስተላልፈው ፕሮግራም በዚህ ላይ ተፈጸመ። ነገ ሰኞ በልዩ ፕሮግራም ከምሽቱ በአንድ ሰዓት በ1431 መካከለኛ ሞገድ በመደበኛው ፕሮግራም ደግሞ በሶስት ሰዓት እስከምንገናኝ ያስተናግድናችሁ ቆንጂት ታይና ሄኖክ ሰማእግዜር ነን። ዝግጅታችንን የመራችልን ጽዮን ግርማ ናት። ሰላም፣ ደህና ደው፣ ደህና ደው